ከሁሉም ቀዳሚው የዓለም ዜና ነው። ማንተጋፍቶት ተዘጋጅቷል። መልካም ቆይታ። የዲደብሊው ዜና። ጤና ይስጥልኝ አድማጮች። በቅድሚያም አርስተ ዜና በደቡብ ኢትዮጵያ ክልል ጎፋ ዞን ገዜ ጎፋ ወረዳ ብርቱ ዝናብ ባስከትለው የመሬት ናዳ የተነሳ የሞቱ ሰዎች ቁጥር 229 መድረሱ ተገለጠ። በትናንቱ ናዳ ከአንገታቸው በታች ተቀብረው የነበሩ ሰባት ሰዎች በሕይወት መገኘታቸውም ተዘግቧል። በመላው ዓለም ከኤች አይ ቪ ተዋሲ ጋር የሚኖሩ ሰዎች ቁጥር ባለፈው ዓመት 40 ሚሊዮን ይጠጋ እንደነበር የተባበሩት መንግስታት ድርጅት አዲስ መረጃ ጠቆመ። በኤድስ ምክንያት የሚሞቱ ሰዎች ቁጥር ከ20 ዓመት በፊት ከነበረው ጋር ሲነጻጸር ያለፈው ዓመት ቁጥሩ ከፍተኛ ለውጥ ማሳየቱን ተመድ ዘግቧል። የዩናይትድ ስቴትስ ምክትል ፕሬዚዳንት ካማላ ሃሪስ ለ2024ቱ የዩናይትድ ስቴትስ ምርጫ የዲሞክራቶች ፓርቲን ወክለው በፕሬዚዳንትነት ለመወዳደር የፓርቲያቸው ተወካዮች በቂ ድጋፍ እንደሚሰጧቸው ከወዲሁ ታወቀ። ዜናው በዝርዝር በደቡብ ኢትዮጵያ ክልል ጎፋ ዞን ገዜ ጎፋ ወረዳ ብርቱ ዝናብ ባስከተለው የመሬት ናዳ የተነሳ የሞቱ ሰዎች ቁጥር 229 መድረሱን የአካባቢው አስተዳደር አሳወቀ። በአደጋው 148 ወንዶችና 81 ሴቶች መሞታቸውን የጎፋ ዞን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ይፋ አድርጓል። በናዳው ምክንያት ከአንገታቸው በታች ተቀብረው የነበሩ ሰባት ሰዎች በሕይወት መገኘታቸውም ተዘግቧል። አምስት ወንዶችና ሁለት ሴቶች በሕይወት የተገኙት በስፍራው እየተከናወነ ባለው የነፍስ አድን ርብርብ መሆኑን የገዜ ጎፋ ወረዳ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ለዶቼቬሌ ተናግሯል። ሰዎቹ በእጅ በእግርና በወገባቸው ላይ ቀላል እንዲሁም ከባድ ጉዳት እንደደረሰባቸውም አክሏል። ከነዋሪዎቹ መካከል አንዱ ይህም ብሏል። ናዳው በሁለቱ ሰዎች ላይ ነው መጀመሪያ እንትን ያለው። እነሱን ለመፈለግ የመጡ ሰዎች ለመጠየቅ የመጡ ሰዎች ነው። እንደገና ተጨማሪ ናዳ በሁለተኛ ዙር የመጣው ናዳ አጠቃላይ ብዙ ሰዎች ነብስ ይዞ የልበት ሁኔታ አለ። ተጎጆቹ በአካባቢው ጤና ጣቢያ የመጀመሪያ እርዳታ ከተደረገላቸው በኋላ ለተሻለ ሕክምና ወደ ሳውላ ሆስፒታል መወሰዳቸውም ተገልጧል። ትናንት በደረሰው አደጋ የአስክሬን ፍለጋና የነፍስ አድን ስራው ተጠናክሮ መቀጠሉ ቢገለጥም የሟቾች ቁጥር ከፍ ሊል ይችላልም ተብሎ ነበር። እስካሁን በተደረገ ቁፋሮ ከ229 በላይ አስክሬን መውጣቱ ተገልጧል። ሰባት ሰዎች ከአንገት በታች በአፈር ተቀብረው መገኘታቸውን የዞኑ ባለስልጣናት ገልጿል ሲልም ሹዋንግዛ ወቃየው ከሐዋሳ ዘግቧል። በመላው ዓለም ከኤች አይ ቪ ተዋሲ ጋር የሚኖሩ ሰዎች ቁጥር ባለፈው ዓመት 40 ሚሊዮን ይጠጋ እንደነበር የተባበሩት መንግስታት ድርጅት በምጻሩ ተመድ አዲስ መረጃ ጠቆመ። 9 ሚሊዮኑ አንዳችም የህክምና ክትትል አያገኙም ተብሏል። በኤድስ ምክንያት የሚሞቱ ሰዎች ቁጥር ግን ከ20 ዓመት በፊት ከነበረው ጋር ሲነጻጸር ያለፈው ዓመት ቁጥሩ ከፍተኛ ለውጥ ማሳየቱን ተመድ ዘግቧል። ከ20 ዓመት በፊት ከኤድስ ጋር በተያያዘ የሞቱ ሰዎች ቁጥር 2.1 ሚሊዮን ነበር ተብሏል ተደርጓል። በዘገባው እንደ ጎርጎዶስ አቆጣጠር በ2013 ደግሞ ከኤድስ ጋር በተያያዙ ህመሞች ምክንያት 630 ሺህ ሰዎች ህይወታቸው ማለፉ ተገልጧል። የተሻሉ መድኃኒቶች ስርጭትና ህክምና ለሟቾች ቁጥር መቀነስ ምክንያት መሆኑን የተመድ ኤድስ መቆጣጠሪያ ጽህፈት ቤት ኃላፊ ሴዛር ኑኔስ ተናግሯል። በህክምናው ዘርፍ ከፍተኛ እምርታ መታየቱ ብሎም አዲስ በኤች አይ ቪ ተህዋሲ የሚጠቁ ሰዎች ቁጥር መቀነሱ በእርግጥም የሚሞቱ ሰዎች ቁጥር እንዲቀንስ አድርጓል። በየዓመቱ በኤድስ ምክንያት የሚሞቱ ሰዎችን ቁጥር ለመቀነስ ያለመው ተመድ ዘንድሮ በኤድስ የሚሞቱ ሰዎችን ቁጥር ወደ 250 ሺህ ለማውረድ አቅዶ እየሰራ መሆኑን ጠቅሷል። ትናንት ይፋ የሆነው የተመድ መረጃ እንደሚጠቁመው ከሆነ ደግሞ በመላው ዓለም በየደቂቃው ከኤድስ ሕመም ጋር በተያያዘ አንድ ሰው ይሞታል። የዩጋንዳ የጸጥታ ኃይላት ዋና ከተማይቱ ካምፓላ ውስጥ ጸረ ሙስና ተቃውሞ ለማካሄድ አደባባይ የወጡ በርካታ ሰዎችን በቁጥጥር ስር አዋሉ። የተቃውሞ ሰልፉ አደራጆች መታሰራቸውን የፈረንሳይ ዜና አገልግሎት ኤኤፍፒ ዘግቧል። የተቃውሞ ሰልፈኞቹ ወደ አገሪቱ ምክር ቤት በማቅናት ሰልፍ ለማድረግ መሞከራቸው ህገወጥ ነው ሲሉ ባለስልጣናት ተናግሯል። ቁጥራቸው አነስተኛ ሰልፈኞች በሚገኙባቸው የካምፓላ የተለያዩ መንደሮች ከፍተኛ ቁጥር ያላቸው ፖሊሶችና የጦር ሰራዊት አባላት መሰማራታቸውም ተዘግቧል። የዩጋንዳ ፖሊስ ቃል አቀባይ ኪቱማሩሶክ የአገሪቱን ሰላምና ደህንነት አደጋ ላይ የሚጥል ሰልፍ ማካሄድ አይፈቀድም ብሏል። የዩጋንዳ የተቃውሞ ሰልፈኞች አደባ አደባባይ የወጡት በጎረቤት ኬንያ የተቃውሞ ሰልፈኞች ተነሳስተው መሆኑም ተዘግቧል። አዲስ ግብር ለመጣል አቅዶ ድንገት በተደጋጋሚ ብርቱ ተቃውሞ የተናጠው የኬንያ መንግስት ካቢኔውን እስከመበተን መበተን መድረሱም ለዩጋንዳ የተቃውሞ ሰልፍ አደራጆች እንደ አብነት መታየቱን የፈረንሳይ ዜና አገልግሎት ዘግቧል። ላለፉት 38 ዓመታት ዩጋንዳን በፈላጭ ቆራጭነት የመሩት ፕሬዚዳንት ዩዌሪ ሙሴቬኒ በቴሌቪዥን ባስተላለፉት መልእክት የተቃውሞ ሰልፈኞችን በሰዓት እየተጫወቱ ነበር ሲሉ አስጠንቅቋል። ይህ ከቦን ከተማ የራይኖንዝ አቅራቢያ የሚያሰራጨው የዶች ቬ ሬዲዮ ዜና ነው። የዩናይትድ ስቴትስ ምክትል ፕሬዚዳንት ካማላ ሀሪስ ለ2024ቱ የዩናይትድ ስቴትስ ምርጫ የዲሞክራቶች ፓርቲን ወክለው በፕሬዝዳንትነት ለመወዳደር ከፓርቲያቸው በቂ ድጋፍ አገኙም። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ከዩናይትድ ስቴትስ ምርጫ ራሳቸው ማግለላቸውን ካሳወቁ በኋላ ምክትላቸው የፓርቲያቸው እጩ ተወዳዳሪ እንዲሆኑ ማረጋገጫ ሰጥቷል። ካማላ ሀሪስ ከፓርቲያቸው ከ2500 በላይ ተወካዮች ከወዲሁ ድጋፍ እንደሚሰጧቸው ማቀዳቸው ተዘግቧል። ምክትል ፕሬዝዳንት ካማላ ሀሪስ ፓርቲያቸውንም ሆነ ሀገራቸውን በጋራ ለማስተባበር መቅረጣቸውን ከወዲሁ አሳውቋል። ይህን የእጩነት ጥሪ ወጥቶ መቀበልና ማሸነፍ ፍላጎቴ ነው። ስለዚህ በሚቀጥሉት ቀናትና ሳምንታት ከእናንተ ጋር በመሆን የዴሞክራቲክ ፓርቲያችንን ብሎም ሀገራችንን በአንድ ለማስተሳሰር ባለኝ ስልጣኔ ሁሉንም ነገር አድርጋለሁ። ከፓርቲያቸው ተወካዮች እጅግ ከፍተኛ ድጋፍ እንደሚያገኙ ከወዲሁ ቃል የተገባላቸው ካማላ ሀሪስ የዲሞክራቶች ፓርቲ እጩ ፕሬዝዳንትነታቸው የሚረጋገጠው ግን ዲሞክራቶቹ በነሐሴ ወር መጨረሻ በሚያደርጉት የፓርቲ ቀን ጉባኤ ነው። የዲሞክራቶች ፕሬዝዳንት እጩ ለመሆን በፓርቲው ጉባኤ 1976 ድምፅ ማግኘት ያስፈልጋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን እጩ ተወዳዳሪነት ቦታውን ለምክትል ፕሬዚዳንት ካማላ ሀሪስ መልቀቃቸውን የጀርመን የውጭ ጉዳይ ሚኒስትር አወደሱ። ምርጫው ለዩናይትድ ስቴትስ ብቻ ሳይሆን ለአውሮጳም አንዳች ነገር ይዞ እንደሚመጣ መጠበቃቸውን ውጭ ጉዳይ ሚኒስትር አናሌና ቤርቦክ ተናግሯል። ብዙን ጊዜ ምርጫ የሚወሰነው በመጨረሻዎቹ ቅጽበቶች ብቻ ነውም ብሏል። ካማላ ሀሪስ በፓርቲያቸው ጉባኤ በቂ የተወካዮች ድጋፍ ድምጽ ከተሰጣቸው የሪፐብሊ ሪፐብሊካን እጩ ሆነው ከቀረቡት የቀድሞ ፕሬዚዳንት ዶናልድ ትራምፕ ጋር ተፎካካሪ ይሆናሉ። የ59 ዓመቷ ካማላ ሀሪስ በጎርጎሪዮሱ ህዳር 5 ቀን 2024 ዓም ለሚካሄደው ምርጫ በፕሬዚዳንት ጆ ባይደን ምትክ የዲሞክራቶች እጩ ተወዳዳሪ እንደሚሆኑ ከወዲሁ በሰፊው ተገምቷል። ይህ ዶችቬሌ ሬዲዮ ነው። አድማጮች ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። በደቡብ ኢትዮጵያ ክልል ጎፋ ዞን ገዜ ጎፋ ወረዳ ብርቱ ዝናብ ባስከትለው የመሬት ናዳ የተነሳ የሞቱ ሰዎች ቁጥር 229 መድረሱ ተገለጠ። በትናንቱ ናዳ ከአንገታቸው በታች ተቀብሮ የነበሩ ሰባት ሰዎች በህይወት መገኘታቸውም ተዘግቧል። በመላው ዓለም ከኤች አይ ቪ ተዋሲ ጋር የሚኖሩ ሰዎች ቁጥር ባለፈው ዓመት 40 ሚሊዮን ይጠጋ እንደነበር የተባበሩት መንግስታት ድርጅት በመጻሩ ተመድ አዲስ መረጃ ጠቆመ። በኤድስ አማጭ ሕመም ምክንያት የሚሞቱ ሰዎች ቁጥር ከ20 ዓመት በፊት ከነበረው ጋር ሲነጻጸር ያለፈው ዓመት ቁጥሩ ከፍተኛ ለውጥ ማሳየቱን ተመድ ዘግቧል። የዩናይትድ ስቴትስ ምክትል ፕሬዚዳንት ካማላ ሀሪስ ለ2024 የዩናይትድ ስቴትስ ምርጫ የዲሞክራቶች ፓርቲን ወክለው በፕሬዝዳንትነት ለመወዳደር የፓርቲያቸው ተወካዮች በቂ ድጋፍ እንደሚሰጠዋቸው ከወዲሁ ታወቀ። ዜናው በዚሁ አበቃ። መልካም ጊዜ ጠናሽትልኝ።